የፖሊስ ኮሚሽን የህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንት አለም ግርማ ለዲደብሊው በሰጡት መግለጫ እንዳመለከቱት የሪፎርሙ አካል የሆነው የስልጠና በተቋሙ ላይ ይነሱ የነበሩ ችግሮችን ለመፍታት መሆኑንም አስረድተዋል። ስለዚህ የተሃድሶ ስልጠና መስጠት ሲያስፈልግ በተዋነኛ ዓላማ በተቋሙ ይነሱ የነበሩ ከአገልግሎት አሰጣት ችግር ጋር፣ ከፖሊስ ውጤታማና ቀልጣፋነት ጋር፣ ከህግ የበላይነት የማረጋገጥ ተግባር ተያይዞ በተቋሙም በአስፈጻሚ አመራርና ማለት ላይ የሚታዩ ችግሮችን በመፍታት የተሻለና ተገቢውን አገልግሎት መስጠት የሚችል የፖሊስ ተቋም ለመፍጠር አመራርና አባሉን የታድሱ ስልጠናዎች መስጠት መሰረታዊ በመሆኑም፣ ይህም የታድሶ ስልጠና ስልጣና እንግዲህ እንደ አጠቃላይ በተግባርም የቀለም አጠቃላይ ትምህርት ይኖራል፣ የመስክ ስልጠናዎች ይኖሩታል። ላለፉት ወራት በድሬዳዋ ከተማ እየተከሰተ ያለውን የሰላም መደፍረስ ችግር ለመፍታት በየጊዜው ከህብረተሰቡ ጋር በሚካሄዱ የውይይት መድረኮች በፖሊስ ተቋም አንዳንድ የስራ ክፍሎችና አባላት ላይ ከፍተኛ ትችት መነሳቱን መነሻ በማድረግ ይህ ታድሶ ስልጠና ብቻውን በተቋሙ ላይ ለውጥ ያመጣሉ በሚል ጥያቄ ያቀረብንላቸው ዋና ሳጅን ባንታለም ተከታዩን ምላሽ ሰጥተዋል። እንግዲህ እንደ አጠቃላይ ህብረተሰቡ ለሚያነሳቸው አጠቃላይ ጥያቄዎች ምን ላይ ሰቶ በቁ የሆነ ብቁ የሆነ ና በቂ የሆነ የፖሊስ ተቋምና ኃይልን ከመፍጠር ጋር ተይዞ በርካታ የሪፎርም ተግባራቶች ያስፈልጋሉ። በተሀድሶ ስልጠና ብቻ መቶ ፐርሰንት የሚመለሱ አይደሉም። ከዛ ባለፈ ግን በተሀድሶ መመለስ የሚገባቸው ደግሞ አንኳር ነጥቦች አሉ፣ በተሀድሶ ስልጠና ብቻ ሊመለሱ የሚችሉ ከዛ አንጻር ትልቅ ሚናና ጠቀሜታ ይኖረዋል ብለን የምንጠብቀው እንዳልከው፣ በማስፈጸም አቅም ውስጥ በማስፈጸም ሂደት ውስጥ ተቋም ውስጥም ፈጻሚ አካሎቻችን አባሎችና አመራሮቻችን ላይ ማለት ነው ችግሮች አሉ ከዛ አንጻር በዚህ ተሃድሶ ስልጠና በተለይ ፖሊሱ የነበረውን ክህሎት የነበረውን ፖሊሳዊ ሙያ መልሶ የሚከልስበት ነው። ስለዚህ ከዝግጁነት አንጻር ከፈጣን ምላሽ አሰጣጥ ጋር ተያይዞ ከህግ አፈጻጸም ስርዓት ጋር ተያይዞ ያሉ ችግሮችን መፍታት ያስችላል ብለን እንጠብቃለን። በዛ ልክም እያረጋገጠን እየተለካ እየተገመገመ የሚሄድ ስልጠና ነው የሚሆነው አጠቃላይ አባላቱን በሁለት ዙር ከአንድ ወር እስከ አንድ ወር አጋማሽ ለሚቆይ የታድሶ ስልጠና ለማስገባት ዝግጅት ያጠናቀቀው የድሬዳዋ አስተዳደር ፖሊስ በዚሁ የስልጠና ወቅት በከተማው ያለውን ሰላም የማስጠበቅና የህግ ማስከበር ስራን በቀሪ አባላቱ እንዲሁም ከመከላከያና ፌዴራል ፖሊስ አባላት ጋር በተቀናጀ መልኩ ለማስጠበቅ እንደሚሰራም የኮሚሽኑ የህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ግርማ ጠቁመዋል። በሁለት ዙር ነው ታድሶ ስልጠናችን እንሰጣለን ብለ ምናስበው ግማሽ አይሉ አመራርና አባል ይገባል። በዚህ ወቅት ላይ በከተማችን ያሉ በሀገር ደረጃም ያሉ የጸጥታ ጸጥታ መዋቅሮች እንደ ፌዴራል ፖሊስ፣ መከላከያ ሰራዊትና ሌሎችም የጸጥታ አካሎች ጋር ያለው የጸጥታ ህግ ማስከበር ስራ በጥምረትና በጋራ የሚከናወን ነው የሚሆነው። በዚህ ረገድ ክፍተት እንዳይመጣ አስቀድሞ በጥናት መልስ መስጠት በሚያስችል አኳን ነው የታደሰ ስልጣናችን የሚካሄደው። በከተማዋ ሲከሰቱ የነበሩ ችግሮችን ተከትሎ ነባሩን የፖሊስ ኮሚሽነር በማንሳት አዲስ የፖሊስ ኮሚሽነር በቅርቡ የሾመው የድሬዳዋ አስተዳደር ፖሊስ በአዲሱ አመራር የጀመረውን የተሀድሶ ስራ መነሻ በማድረግ የአባላት ግምገማም አካሂዷል። በዚሁ መነሻነትም ስምንት በሚሆኑ የፖሊስ ጣቢያዎች አዳዲስ አመራሮችን በኃላፊነት ሾሟል። በመከላከያና ፌዴራል ፖሊስ ድጋፍ ድጋፍና አንዳንድ ጊዜ ሙሉ ኃላፊነት እየተመራ ያለው የድሬዷ የሰላም ሁኔታ ወደ ቀደመው ሁኔታው ለመመለስና ፖሊስም ይህን ሙሉ ኃላፊነት እንዲወጣ የዚህ ታ አዲሶ ስልጠና ፋይዳ እንዴትነት ምላሽ ያለው ከቀጣዩ ጊዜ ላይ ነው። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።